ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ጥቅምት 8 2015 ዓ.ም የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ ወደ እናንተ ለማድረስ ስላቀድናቸው መሰናዶች ጥቂቶቹን እናስተዋውቃችሁ ከምዕራብ ሸዋ ዞን በተለያዩ ወረዳዎች በሰላም እጦት ሳቢያ ከአካባቢያቸው የተፈናቀሉ ተማሪዎች እንዲሁም ደግሞ በአሁኑ ሰዓት በአምቦ ከተማ ትምህርታቸውን እየቀጠሉ ያሉት ተማሪዎች በትምህርታቸው ላይ በጸጥታ ሳቢያ ችግር መፈጠሩን ገልጸዋል በምሽቱ በዚህ ዙሪያ ዘገባ ይኖረናል በሌላ በኩል ኩረጃና የፈተና ስርቆትን ለመከላከል በሚል ለመጀመሪያ ጊዜ በከፍተኛ የትምህርት ተቋማት ውስጥ ስለተሰጠው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የተማ ተጨማሪዎች አስተያየትን ይዘናል። እንዲሁም ደግሞ ነዋሪነቷን በዚህ በዩናይትድ ስቴትስ ባደረገች የትዳር ግንኙነትን ለማዳበር የሚረዳ ጨዋታን የፈጠረች ወጣት እንግዳም ይዘናል። በልዩነት ማመን ስንችል ነው ሰፖርት መደራረግ ስንችል ነው ያንን ነገር ስንግባባ ነው የምናስወግደው። የሰማችሁት ወጣት ሀና በርሱባ ነው የምሽቱ እንግዳችን ናት። ኤደን ገረመው መሰናደውን እየመራው ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ዝግጅታችንን ወደ እናንተ እናደርሳለን። እናንተም አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። መጀመሪያው ዘገባችን ወይም ደግሞ ቆይታችን የሚሆነው በዚህ ነዋሪነቷን በዚህ በዩናይትድ ስቴትስ ካደረገች እንግዳ ጋር የምናደርገው ቆይታ ነው። በትዳር ተጣማሪዎች ብሎም ደግሞ በማህበረሰብ ውስጥ ግልጽ ውይይት እንዲዳብር ለማገዝ ያለመ የጨዋታ ካርድ ይፋ ከሆነ ሰነባብቷል። የወጣትና በርሱባ የፈጠራ ውጤት የሆነው ይሄ የጨዋታ ካርድ ከሰባ በላይ ጥያቄዎችን የያዘ ሲሆን ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የተሻለ የፍቅር ግንኙነት ሁኔታዎች የትዳር ግንኙነት እንዲያዳብሩ እገዛ እንደሚያደርግ ሀና ለጋቢና ቪ ተናግራለች። ሀብታሙ ስዩም ነው ያነጋገራት። አስቀድማ ሀና ስለ ጨዋታው ይዘት ከምታስረዳበት ይጀምራል። በጣም አመሰግናለሁ የእድል ስለሰጠኝ። ሀናው በርሶ እባላለው። ያመጣሁት ምርት ያመጣሁት ፕሮዳክት ምንድን ነው? ውይይት የአማርኛ ካርታ ነው። ይህም ደግሞ በአይነቱ የመጀመሪያው እና ልዩ ቢሆንም ሰዎች ከምናውቀው ካርታ ከተለመደው፣ በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድን ነው? እዚጋስ እንደምናየው ሁለት ፕሮጀክቶች ናቸው። እዚጋ ሪሌሽንሺፕ ላይ የሚያተኩር እና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው። ይህ ማለት ምንድነው? ሪላሽንሽፕ ሪሌሽንሽፕ ላይ ዛሬ ላይ አይደለም የጀመር ነው የሚጀመረው አዲሱ ሪሌሽንሽፕ ትዳር እንኳን መውጫው የቀለለበት እንጂ መቆየው አይደለም እና በደንብ ካሰብ ነው ሰዎች ከተነጋገሩ ዘጠና ፐርሰንት ፕሮሞቻቸውን መፍታት ይችላሉ ብለን እናምናለን ብዬ አስባለው ሁላችንም እና ያለመነጋገር ነው። ነገሮችን አስቀምጠን አስቀምጠን አስቀምጠን መጨረሻ ላይ እንዲያርገህኝ እንዲያርገህኝ እንዲያርገሽኝ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉ እና ያንን ለማስወገድ እንደ ጀማሪ እኔ ሀሳቦቹ በዚህ ሊሚትድ ናቸው እያልኩኝ አይደለም ግን የሪሌሽንሽ የተደረጉ 72 ሀሳቦች 72 ካርታዎችን የያዘ ቦክስ ነው። ሁለተኛው ፕሮጀክት ደግሞ ሁለተኛው ካርድ ደግሞ ምንድ ነው? ሰዎች በግሩፕ በዓል አለ። በተለይ ከኮቪድ በኋላ ሰው ጋ ተሰብስበን አንድ ላይ ማሳለፍ ለምደናል እና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩንን ነገሮች ወር ደግሞ ሴንሲቲቭ የሆኑ ኢሹዎችን ፖለቲካ፣ ሃይማኖት፣ እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ የማንሳተፍባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን የያዙት ምንድነው? ሰልፍ ዴቨሎፕመንት ኦር ደግሞ የልጅነት የምናስበው እናልፈዋለን ዛሬ ላይ እንቆምበታለን ያለውን ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለን ና አድገን የመጣንባቸው ሁኔታዎች አሉ ና እነሱ አይነት ጥያቄዎችን የሚያካትቷሉ። ይህን ነገር ወደ ህዝብ አምጥቼ ህዝብ እንዲጠቀምበት ማድረግ እፈልጋለሁ ወይ ማድረግ አለብኝ እንድት ያደረገች የገፋፋሽ ጉዳይ ምን ነበረ? ሁልጊዜ የምንናገረው ነገር ነው። ያንን የገፋፋኝ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳቅቷል። ሪሌሽንሽፕን አይተነዋል። የሰዎችን አለመግባባት በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም። ግን ልዩነታችንን እንኳን ተከባብረን ኦኬ፣ ያንተ ምርጫ ይሄ ነው፣ የእኔ ምርጫ ይሄ ነው፣ ሁላችንም መንገዳችንን ይዘን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችን። እኔ አሁን ቲክቶክ ላይ ያለሁኝ ላይቭ ሰራለሁ እና በምሰራ ሰዓት ሰዎች ሲናገሩ፣ እስቲ ስለ እነሱ እንኳን ተናገሩ ስል በአብዛኛው ሰዎች ሀሳብ ሰጥቼ ባለፈው እኔ ትናንት ላይ ያላወኩት ዛሬ ላይ ግን ያወቅኩትኝ ኮንፊደንሴን ነው ይህን ነው ስል ሰዎች ሀሳባቸውን ሲሰጡ ፒፕል ፕለዘር ነበርኩኝ ይላሉ። ለምሳሌ ሰዎችን ይከተሉ ነበር፣ ማስደሰት በቃ ቅድሚያ የምሰጠው እነሱ መሄድ እያልፈለጉ በዚህ ሀገር ስነግረ ክለብ መውጣት እያልፈለገች፣ ሻማ ጨስ እያልፈለገች፣ አለመሄድ እየፈለገች ግን ደግሞ ጓደኞቿን የምታጣ እየመሰላት ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷን ባለመግለጿ ግን ትሄድ ነበረ የሆነ ሰዓት ቆማ እስክታስተውልና ያንን ሞመንት እስክታውቀውና እንትን እስክ ለምን እስከዘረስ ጊዜ ይፈጅብናል። ለምን አንነጋገርም? እንደ ጌም አድርገን ቀላል አድርገን በሪሌሽንሽፕን ብታየው ዛሬ ላናገር ይፈልጋለው ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠቀሙ ልባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው። ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው። ግን እንደ ጌም ካርታ አድርገን ስታስበው ምን እንደምትስብ ራሱ አታውቀውም። የሚመጣው ካርድ ነው የሚያዋራህ፣ ና ሳታስበው ነው የምታወራው። ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ። እኔ ያንን አምኜ ነው ና ለጥያቄ ፕሮብለም መኖሩ ነው ችግሩ፣ መኖሩ ይሄንን ነገር እንድሰራ አድርጎኛል። እንግዲህ ለሁለት አይነት አገልግሎት የሚውሉ የጨዋታ ካርዶችን ነው ያዘጋጀሽው። በሰዎች መካከል መልካም ግንኙነት ተግባቦት እንዲበረታ ለማድረግ አላማ እንዳላቸው ነግረሽናል። ያካተትሻቸው ጥያቄዎች ምን አይነት ጥያቄዎች ናቸው? ውይይት የሚጋብዙ መሆናቸውን በምንድን ነው የምትመዝኘው? ያካተትኳቸው ጥያቄዎች በእርግጥም ከተለያዩ ሰዎች የተሰበሰቡ ናቸው። ለምሳሌ አንድ ሴናሪዮ ስነግርህ፣ አንድ ጓደኛዬ አግብቶ ካየሁት ሁለት አመት የሆነኛል። ግን ተመልሼ መጥቼ አግኝቼው ባለቤት እንዴት ናት ስለው እና እንደዚህ እንደዚህ አይነት ያጋጠሙኝን ገጠመኞች ጽፌ ይሰጥቻቸዋለሁ። እነሱ ጥያቄዎቻቸውን ምንድን ነበረ? ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር? ቫሊዋችን አልተዋወቅንም ነበር። የፋሚሊ ቫሊዩ ነው ትልቁ ነገር ለኛ። እንደሱ አይነት ሀሳቦች አሁን እዚህ ውስጥ አሉ። ከኢንትሮዳክሽን ይጀምራል ምልህ። የመጀመሪያ ዴት ሲደራረጉ፣ ሪሌሽንሽፕ ውስጥ ያሉ፣ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድን ነው ቫሊዩ ማድረግ ያለባቸው? መሀል ላይ ሆነው ምንድን ነው ማወቅ ያለባቸው? ትዳርስ? እነዚህ በሶስት ከፋፍዬ ለተለያዩ ሰዎች ኮሽነር ሰጥቼ እነሱ ሲመልሱልኝ ከዚያ ያዘጋጀዋቸው ሀሳብ ሀሳቦች ናቸው። ከነሱ ያን ምልክ ደግሞ አሁንም ደግም የሚናገረው አለው ኢሾቹ መሆኑ ሀሳቦቹ በዚህ ሰባ ሁለት ካርታዎች ሊሚትድ አይደሉም። እስቲል ይጨምራሉ፣ እስቲል ይሄዳሉ። እነኚህ ግን እንደ መነሻ ሀሳብ ይሆናሉ። እንደ መነሻ ያወያያሉ፣ ያነጋግራሉ ነው እና የብዙዎቹ ሰዎች ተሳትፎ አለበት። ስለዛም ጀነራሉ ይሄ አብዛኛውን ይወክላል ብዬ አስባለሁ። አሁን እንግዲህ ተሰባዊና ደግሞ በግንኙነት ውስጥ ያሉ ሰዎች ሊያዳብሩት የሚገባውን ውይይት የሚያጠናክሩ አይነት ጥያቄዎችን የያዘ የጨዋታ ካርታ ይፈልገሻል። የመጪ ጊዜ እቅድሽ ምንድነው? የሚሆነው በሌሎች ጉዳዮች ላይ ስ እንዲህ ውይይትና ንግግር የሚጋብዙ ነገሮችን ለመስራት ያለሽ እቅድ ምንድን ነው? የመጀመሪያው ጥያቄ አብረሽ። ደግሞ ኢትዮጵያ እንደምታውቂው የብዙ ግጭቶች የተንሰራፋባት ሀገር ሆናለች። እንዲህ ያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ስለጠየከኝ በጣም አመሰግናለሁ። አጋጣሚውን እየፈለኩ ነበር ለነግርክ የነበረው ቀጣይ የምመጣበትን ፕሮጀክት ስነግር ስራ ኦልሬዲ ተጀምሯል። ኦልሞስት መገባደዱ ላይ ነው። ይህንንም ኮሚሽነር እየጠበቅኩ ስለሆነ ነው መልሳቸውን እየጠበቅኩ ስለሆነ ነው። በቲኔጀር ልጆችና በወላጆች መሀል ነው እየሰራው ያለሁት። ያ ማለት ምንድነው ልጆች የሆነ እድሜ ላይ ሲደርሱ ወላጆችም ታይማቸውን ይሄ ኢንዲቪድ ግለኝነት ይተዋቸዋል። ስፔሱን ሰጥተው እና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል፣ ግን እርሊ ነው ብለው ያስባሉ። ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን የሚያሳፍር ነገር ይሆንባቸዋልና ያው እኩያ ጓደኞቻቸውን ነው የሚጠይቁት። ከነሱ የተሻለ ሀሳብ አይሰጧቸውም። ግን ይህንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ። ሀሳብ እርግጠኛ ነኝ እናት ለሴት ልጇ ለደረሰች ልጇ ጥሩ ምክር ልትሰጣት ትችላለች። አባት ለደረሰ ልጁ ብዙ አይነት ምክር ሊሰጠው ይችላል። እና እንዴት ነው እነሱን ልጆች ሼፕ አድርገን የምናወጣው? ያ ነገር ቅድም እንዳልከው ወደ ሀገር ደረጃ የሚመራን አገር ማለት ምንድን ነው ስትል ሕዝብ ነው ሕዝብ ደግሞ ከየት መጣ? ከታች ነው የመጣው። እና የመነጋገር ባህሉ በአብዛኛው በኛ ውስጥ የለም። ከላይ እስከ ታች ከታች ወደ እስከ ላይ ብትሄድ ብዙ የለንም፣ ባይነኝ እኔ ማለት ነው። ስለዚህ ያንን እያዳበር ነው ከመጣን ዛሬ ላይ የምናየው መጨካከን፣ ዛሬ ላይ የምናየው መከፋፋት፣ ዛሬ ላይ የምናየው የኔ ይበልጣል፣ የኔ ይበልጣል፣ የኔ ከሁሉ በላይ ነው። ማን ያንን ነገር በልዩነት ማመን ስንችል ነው፣ ሰፖርት መደራረግ ስንችል ነው፣ ያንን ነገር ስንግባባ ነው የምናስወግደው እና ያ ነገር እንግዲህ ቤዝ ነው ብዬ አስባለሁ። ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን። በመዋደድ በመተሳሰብ፣ ድሮም ልዩነታችን ውበታችን እንደሆነው እንደዛው ሆኖ ይቀጥላል ብዬ አስባለሁ። እጅግ በጣም አመሰግናለሁ እንግዳችን ስለሆንሽ መልካም እድል እመኝልሻለሁ፣ ለወደፊቱ ለምሰሪያቸው ስራዎች ቴንክ ዩ ሶ መች። እኔም በጣም አመሰግናለሁ። በመከታተል ላይ የምትገኙት ጋቢና ቪ ነው። ወደ ተከታዩ ዘገባ ደግሞ እንሻገራለን። ኩረጃና የፈተና ስርቆትን ለመከላከል በሚል ለመጀመሪያ ጊዜ በከፍተኛ ትምህርት ተቋማት ውስጥ የተሰጠውን የአስራ ሁለተኛ ክፍል መልቀቂያ ፈተና የወሰዱ የማህበራዊ ሳይንስ ተማሪዎች ፈተናቸውን አጠናቀው ተራውን ለተፈጥሮ ሳይንስ ተማሪዎች አስረክበዋል። ሆኖም በመጀመሪያው ዙር የፈተና አሰጣጥ በአንዳንድ ከፍተኛ ተቋማት ሕይወትን ያጠፋ ግጭት፣ በብዙዎች ላይ ጉዳትን ያደረሰ አደጋ እንዲሁም ደግሞ ከ12 ሺህ በላይ ተማሪዎች አንፈተንም ብለው መውጣታቸው እየተዘገበ ሲሆን በአዲስ አበባ ደግሞ ስርቆትና የምግብ እጥረት የመሳሰሉ ችግሮች እንደነበሩ ተማሪዎች ይገልጻሉ ስመኝሽ የቆየ ከአዲስ አበባ ተፈታኞች መካከል የዳይመንድ አካዳሚ ተማሪ የሆነችውን መና ወንድወሰንን አነጋግራ አጠቃላይ ሂደቱ ምን ይመስል እንደነበር ታስቀኝናለች አስራ ሁለተኛ ክፍል ተፈትነሽ ጨርሰሻል በመጀመሪያ እንኳን ደስ አለሽ ትልቅ እረፍት ይመስለኛል ይሄ ትልቅ ፈተና ነው እና እንዴት ነበር ጭንቀቱ ዝግጅቱ ዝግጅት እኔ ዓመቱ ሲጀምር አካባቢ ነበረ። ስለዚህ በጣም ስሰራ ስለነበር የሆነ ብዙም አልከበደኝም ማለት በጣም አልተጨናነኩኝም። አሪፍ ነበር። በቃ የመፈተኛ ቦታ ሴት ነበር የተፈተንኩት ላበረት ጋር ያለ ኢትዮ ቻይና የሚባል ቴክኒክ እና ሙያ ዩኒቨርሲቲ። እንግዲህ መጀመሪያ ጊዜ ነው የአስራ ሁለተኛ ክፍል ተማሪዎች በየዩኒቨርሲቲ ውስጥ ገብተው እንዲፈተኑ የተደረገው እና ይህ ያፈታተን ሁኔታ ይፋ ሲደረግ መጀመሪያ ምን ተሰማሽ? መጀመሪያ በጣም ፈርቼ ነበር። ምክንያቱም ሲጠሩን ትምህርት ቤት ዶርም ሊመድባችሁ የሚችሉት ከማታውቁት ሰው ጋር ነው። ስለዚህ ተዘጋጁ። ደግሞ በምግብ ዙሪያም የሆነ የተለየ ምግብ ነው የምትበሉት ምናምን ስንባል ይሄን ሁሉ ስሰማ ፈርቼ ነበር። ምክንያቱም ከቤት ውጭ አድሬ አላውቅም። እና ይሄ ሁሉ አዲስ ስለነበረ እኔ ፈርጬ ነበረ ግን ስገባ ኖርማል ነበር። እንስቶች አነሽ የፈራሹ ወይስ ቤተሰቦችሽም? ወይ ሁላችንም የፈራነው እነሱም ስለሚያውቁ ከእኔ ከቤት ውጭ አድሬ ስለማላውቅም ለእነሱ አዲስ ነው። የገባን ቀን አስር አትጨነቂ፣ እሺ ምናምን ምናምን እያሉኝ ለማጽናናት እየሞከሩ ነበር። ስልክም ስለሌለ በጣም በቃ ተጨናንቀው ነበር፣ እንዴት ሆናለች ይቺ ልጅ ብለው። ግን ደህና ነበርኩ። እንዳልሽው የምታድሩበት ሁኔታ፣ ምግቡ፣ የመሳሰሉት ነገሮች በወር የሰማሽው ነበር። ስትገቢስ ምን አጋጠመሽ? ስገባ ያው ስልክ የሚያስደውለኝ ሰው ይኖራል ብዬ ጠብቄ ነበረ። ግን ኢመርጀንሲ ካለ ብቻ ነው ስልክ መደወል የሚቻለው ማለት በጣም ትልቅ ኢመርጀንሲ ካልሆነ ሄደች ማስደወል በጣም ናትሽ። ስለዛ እሱ ነገር ትንሽ ከብዶኝ ነበር። አዳሩ ደግሞ እንደ አጋጣሚ የከዳይ መድ ተማሪዎች ጋር ነው የተመደብኩት። አስራ ሁለት ሴቶች ነበር። ሁላችንም አንድ ክፍል ውስጥ ነው ያደር ነው ክፍሉ በጣም ሰፊ ስለነበረ በጣም አልተጣበብንም እና ችግር አልነበረውም። ሌላ ምግቡ ደግሞ ካፌ አለ ተብዬ ነበር እና የመጀመሪያ የገባው ቀን አዝዤ በልቼ ነበረ። ግን በሚቀጥለው ቀን ምግብ አልነበረም እዛ ካፌ ውስጥ። ስለዚህ በቃ መንግስት ያዘጋጀው ምግብ ላይ ነበር። ጂ ስጋ ላይ ነበረው ቶሎ ያልቃል የመሳሰሉ ነገሮች እንሰማለን እኛ እዚህ ውጭ ሆነን እና እንዴት ነበር እሱ? እኔ ሲሄድ አልቆ አያውቅም ማለት ወይም ቶሎ ስለሚሄድ ይመስለኛል፣ አላውቅም። ግን በቃ ሲርበኝ እሄዳለሁ። አንዳንዴ ደግሞ ትኩሶ ነው ይደርሰኛል፣ አንዳንዴን ትንሽ ቀዝቀዝ ብሎ ይደርሰኛል። እና በቃ እንደዛ ነበር። በእነዚህ ፈተና በሚሰጡባቸው ጊዜያት ውስጥ የተለያዩ ዜናዎች ከፈተና አሰጣጥ ሁኔታ ጋር በተያያዘ ይወጡ ነበረ። አዲስ አበባ ውስጥ ተማሪዎችን ስርቆት ገጥሟቸዋል፣ ንብረታቸው ተሰርቆባቸዋል የሚል ምግብ ቶሎ ያልቅ ነበረ፣ በደንብ አልተዳረሰም የሚል ከአዲስ አበባ ውጭ ደግሞ ተማሪዎች አለመፈተን አደጋም ጨምሮ ደርሰዋል። እና እነዚህን ተሰሙ ነበረ። ከሰማችሁስ ምን አይነት ስሜት ነበር የሚፈጥርባችሁ? ግቢ ውስጥ እያለን የውጭ ነገር ምንም አልሰማንም፣ ግን እዛው ግቢ ውስጥ የነበሩ ችግሮች ነበሩ። ለምሳሌ ሰኞ ልንፈተን እሁድ ማታ ፈተና ተሰርቋል የሚባል ወሬ ተዳርሶ ሲረበሽ ነበር፣ ግን ፌዴራሎች መጥተው ምናምን በታተኗቸው። ግን ያው ዶርም ገብተንም ረብሻው ቀጠለ ማለት በጩኸት በር መደብደብ ምናምን እንደዚህ አይነት የመሳሰሉ ነገሮች ነበሩ። እና ይሄን ስንሰማ ያደግጠን ነበር በጣም ማለት ይሄን ያህል ኢንታክት የሆነ ቦታ ውስጥ የገባ ነው። ፍርሀት ሊለቀቅብን ነው ወይስ የምር ተፈትነን ልንወጣ ነው? ፈተናስ ደግሞ የሚሰረቅ ከሆነ ለምን ገባን? ምናምን ብለን እንትን እየተናደድን ነበር። ግን ዝም ብሎ ወሬ መሆኑ ስንሰማ በቃ ተው ነው እና ተኛን ዝም ብለን። እንደዚህ አይነት ወሬዎች የሚወጡትና የሚዳረሱት በምን መልኩ ነው? ያው አንድ ሰው ካወራው አንድ ሰው በቃ ካወራ በአስር ደቂቃ ውስጥ ወይም በጥቂት ሰዓት ሙሉ ትምህርት ቤቱ ወይም ሁሉም ተማሪ ሊዳረስ ይችላል። ሁሉም ተማሪ ሊሰማ ይችላል። በጣም ቀላል ነው መረጃ እንትን ለማለት እና ስንሰማው በጣም እኔ

ሁላችን የምንረጋጋ ምንም ዝም ብለው ነው የሚረብሹት፣ እና ብለን ስንት ሰዓት እንደሆነ አላውቅም፣ ግን በጣም አምሽተን እንደተኛን አውቃለሁ። መቼ ሰማሽ ውጭ ያሉትን ነገሮች ለምሳሌ እንግዲህ የሚያሳዝን አደጋ ተፈጥሯል ሀዋሳ ላይ፣ ሌሎችም ክልሎች ላይ ተማሪዎች አቋርጠው የመውጣት ህይወት የመጥፋት ነገርም ተፈጥሯል እና መቼ ነው የሰማሽው? ይህን የሰማሁት ቤት ስገባ ነው። እንትን ሮብ ማታ ነው ቤት የገባሁት ና በቃ ገብቼ ራቴን ልበላ ምናምን ቁጭ ስል እንዲህ እንዲህ እኮ በጥሟል ሀዋሳ እንዲህ ተደርጓል ና ብለው ነው ወላጆች የነገሩኝ ና ይህን አላወቅኩ ነበር በጭራሽ። ወላጆችስ እንዲህ አይነት አደጋዎችን ሲሰሙ ምናልባት አንቺ ያለሽበትን ሁኔታ ለማጣራት ይሞክሩ ነበር? ምንም እንኳን ሊያደርጉ የሚችሉት ነገር አልነበረም። ከውጭ አንቺን ለማየት ሞክረን ነበር፣ ግን አልቻልንም። ግቢው በጣም ሰፊ ነው እና ከበሩ ሆነሽ ምንም ነገር ሊታየሽ አይችልም። ግን ሞክረው ነበር መጥተው ከውጭ ወደ ውስጥ ለማየት አንቺን። አዎ ከውጭ ሆነው ሞክረው ነበር። ይህ አሁን አዲስ የተተገበረው የአፈታተን ሁኔታ ምን ይመስል ነበር? በአጠቃላይ በፈተና ሂደቱ ላይ በስሜታችሁ ላይ የፈጠረባችሁ በአጠቃላይ፣ እውነት ለመናገር ቻሌንጂንግ ነበር ግን ደግሞ በጣም አስተማሪ አይነትም ነገር አለው። ማለት እንደዚህ አይነት ሁኔታ ውስጥ እኔ ራሴን አገኛለሁ ብዬ ገምቼ አላውቅም። በተለይ እንደዚህ በዚህ ቅስፈት ውስጥ ምናምን። ግን ከገባሁ በኋላ የመጀመሪያ ሁለት ቀኖች በጣም ተባርሬ በቃ ቤቴ ልሂድ ብዬ ሁላ እንትን ብዬ ነበር ወስኜ ነበር። ግን የፈለገ ነገር ቢሆን ልሰቃ የምችለው ለትንሽ ጊዜ ነው፣ ፈተና ልፈተና ልውጣ ብዬ በሰላም ብዙም ሰዎች ብትጠይቂ እንዲሁም አንዱ ሁላ ደስ ይለበር ብዙ ተምር ያለው ብዙ እንትን ልጅ አለው ብዙ ወድጆ አለው ብለው የሚያወሩ፣ እኔ ለእኔ ወድጆ አለው አልልም፣ ግን በጣም አስተምሮኛል፣ ብዙ ነገር አስተምሮኛል። ስትይኝ ምን ተማርሽ አሁን በዚህ ሂደት ውስጥ በእነዚህ አምስት ቀናት ውስጥ እንደ ወጣት ሴት ተማሪ ምን ተማርሽ? የተማርኩት ነገር እንትን ልበልሽ፣ እንደ ኤግዛምፕል ልስጥሽ፣ ቁርስ ተሯሩጠን ነው የምንበለው ያው ደሞስት ኢምፖርታንት ሚል ኦፍ ዴ አይደለ? ተስማምቶን ጠግበን ካልበላን ደን ቀን ሙሉ ነው ስንችት ቢሆን ድክም ብለን የምንውለው። ስለዚህ ቁርስ ለመብላት ወይም ፓስቲ ፍለጋ ወይም የሆነ ሳምቡሳ ቀለል ያለች ነገር ግን አላ የሚያረካ አይነት ነገር ለመብላት በጣም እንሯሯጥ ነበር። ይሄ ደግሞ እንደዚህ አይነት ችግር ገጥሞኝ አያውቅም። እንደዚህ አይነት ሁኔታ ውስጥ ስገባ ቁርስ ብቻ አይደለም የሆነ ነገር ስፈልግ አይ ሪላይዝድ አይ ሃቭ ቱ ወርክ ከሰው መጠበቅ እንደሌለብኝ። እንግዲህ ዋናው አላማው ይሄ የተደረገበት ምክንያት ኩረጃን ለማስቀረት፣ የፈተና ስርቆትን ለመከላከል ነው እና ከዚህ አንጻርስ ያንን ግቡን መቷል ት ያለሽ? አዎ እውነት ለመናገር በጣም ተሳክቷል ብዬ አስባለሁ። ምክንያቱም ማትሪክስ ሲባል ሁሉም ሰው ኮር ይዞ የሚያልፈው ነገር ነው ማለት ይሄ ከድሮም ጀምሮ ማትሪክስ እየተሰረቀ እንደሚሰራ ግልጽ ነው። ሁሉም ሰው መልስ ይደርሰዋል። ከዛ በኋላ ምንም ሳይቸገር ይሰራል፣ ወይም ከጎበዝ ተማሪ ይሰራል፣ ወይም በቃ የሆነ ነገ የሆነ መፍትሄ አይታጣም። አሁን ግን በዚህ ሁኔታ ውስጥ እንደዛ የሚባል ነገር የለም። ምንም እንኳን ፈተናው አልተሰረቀም ማለት ነው፣ ግን ቢሰረቅ እንኳን አይደርስም፣ እጃችን ላይ አይገባም፣ እና ይሄን ነገር በጣም ተከላክሏል። አንቺ የሶሻል ሳይንስ ተማሪ ነበርሽ፣ ጨርሰሻል። አሁን ደግሞ የሳይንስ ተማሪዎች ሊፈተኑ እየገቡ ነው፣ እና ካሳለፍሽው ልምድ ከእናንተ ምን መማር ይችላሉ? እኔ ልመክራቸው የምችለው ነገር መጀመሪያ ምግብ በደንብ ይዘው መግባት አለባቸው። ከሌሎች ተማሪዎች ጋር መቀላቀል በረብሻው፣ ምናምን ነገር ከእንደዚህ አይነት ነገር በተቻላቸው መጠን ለመራቅ ወሬ ሲሰሙ ደግሞ ላለመደንቀጥ እራሳቸውን ማረጋጋት፣ ቶሎ ገብተሽ መተኛት፣ ኮንታክት መቀነስ፣ አንድ ሰው ወይም ሁለት ሰው ቢዝ፣ በቂ ነው እና መመክረው እንደዛ ነው። አጠቃላይ ፈተናውን ለሚያዘጋጁት አካላት በሚቀጥለው ዓመትም ይህ አሰራር የሚቀጥል ከሆነ ምን መሟላት አለበት? ለተማሪዎች እንትኑ ከባድ ነበር፣ ለኛ በጣም ሽንት ቤቱ ውሃ ምናም ላይኖር ይችላል፣ ይገባኛል። ግን የፈለገ ነገር ቢሆን ታፈን፣ በቀላሉ የሚታመም ሰው አለ። ደግሞ እኛ ዶርም ብዙ ሴቶች ታመን የወጣ ነው እና ይሄ ነገር ቢስተካከልልን ሌላ ደግሞ ኢመርጀንሲ ብቻ ሲሆን አይደለም ወላጅን ማግኘት ያለብን። አሁን ናፍቀውን ከሆነ ወይም ላይክ ሆም ሴክ ምናምን ደውለን ወላጆቻችንን የምናናግርበት መንገድ ይሄ መስተካከል አለበት። ሌላ ደግሞ ተማሪዎች የአንድ አይነት ትምህርት ቤት ተማሪዎች አንድ ላይ ነው መመደብ ያለብን። ምክንያቱም ከማናቀው ሰው ጋር መተኛት ምናምን ሌላ ፕሬሽር ነው ክሬት የሚያደርግብን። መልካም ሰው ከገጠመን እኮ ችግር የለም። ግን ያ ሰው ጥልጥል የሚለው አይነት ከሆነ ረብሻ የሚፈልግ አይነት ሰው ከሆነ ለእኛም ሳይኮሎጂያችን ጥሩ አይደለም። ስለዚህ ይህን ሁሉ እንዲስተካከል ፈልጋለሁ። መና በጣም ነው የማመሰግነው። ውጤትሽ ደግሞ መልካም እንዲሆን ምኞታችንን እንገልጻለን። ቴንኪው ስመኝሽንና እንግዳዋን እናመሰግናለን። ከምዕራብ ሸዋ ዞን በተለያዩ ወረዳዎች በሰላም እጦት ሳቢያ ከአካባቢያቸው የተፈናቀሉ ተማሪዎች በአሁኑ ጊዜ በአምቦ ሁለተኛ ደረጃ ትምህርት ቤት ውስጥ ለመማር እድል ቢያገኙም የጸጥታው ችግር በትምህርታቸው ላይ ተጽዕኖ መፍጠሩን ገለጹ። ተማሪዎቹ የጸጥታ ችግሩ ባሉባቸው አካባቢዎች ውስጥ የቀሩና የተፈናቀሉ ቤተሰቦቻቸውን ደህንነት ጉዳይ እንደሚያሳስባቸው ነው ለጋቢና ቪ የገለጹት። መንግስትና ሸማቂዎች ሰላም ለማምጣትም መወያየት ይኖርባቸዋል ሲሉም አሳስበዋል። የአምቦ ሁለተኛ ደረጃ ትምህርት ቤት በዚህ በ2015 ዓ ም ተቀብሎ እያስተማራቸው ከሚገኙት 2800 በላይ ተማሪዎች መካከል ከ230 በላይ የሚሆኑት በጸጥታ ችግር ምክንያት ከተለያዩ አካባቢዎች የተፈናቀሉ ናቸው። እንዲሁም ደግሞ በትምህርት ግብዓት መሟላት ለመማር ማስተማር ሂደቱን ለማሳለጥ እየሞከረ መሆኑን ተቋሙ አስታውቋል። ናኮር መልካ ዘገባ አለው። እነኚህ ተማሪዎች ከኦሮሚያ ክልል ምዕራብ ሸዋ ዞን ውስጥ ከሚገኙ የተለያዩ ወረዳዎች ውስጥ መንግስትና ሸማቂዎች መካከል በሚደረገው ግጭት ሳቢያ ትምህርታቸው ተስተጓጉሎባቸው ለመፈናቀል መብቃታቸው ነው ለጋቢና ቪዮ የገለጹት። ለደህንነታቸው የሚሰጉ መሆናቸውን በመጥቀስ ስማቸው በዚህ ጥንቅር ላይ እንዲቀየር በመጠየቃቸው ስማቸው ተቀይሯል። ምስላቸውም እንዲሁ እንዳይታይ ተደርጓል። ከምዕራብ ሸዋ ድሬንጭኒ ወረዳ መምጣቱን የሚናገረው የ11ኛ ክፍል ተማሪ በውጤቱ ላይ ስላደረው ተጽዕኖ በመግለጽ ይጀምራል። ጫላ ቶሌራ እባላለሁ። አምቦ ሁለተኛ ደረጃ ነው የሚማረው ወደዚህ የመጣ ነውም በሰላም እጦት ሳቢያ ነው። እዛ በነበርንበት ጊዜ አንዱ ወገን ትምህርት አትማሩ ሲል ይደመጣል። ገጠር ከመሆኑ አንጻር በስጋት ምክንያት ቤተሰቦቻችን ከትምህርት ቤት እያስቀሩን ነበር። እንደምንም ብለን ትምህርት ቤት ስንሄድ ደግሞ ከተኩስ የተነሳ ትምህርታችንን አቋርጠን ስንገባ ነበር። ያሳለፍነው ነገር ምንም ደስ አይልም። ነገር ግን አሁን በዚህ ትምህርት ቤት ለመማር እድል አግኝተን ትምህርታችንንም በጥሩ ሁኔታ እየተከታተልን እንገኛለን። ለትምህርት የሚያስፈልጉ ሁሉም ግብአቶች ተሟልቶልናል። ሌላዋ የአስራ አንደኛ ክፍል ተማሪም የሰላም እጦቱ ባመጣባት መዘዝ ወደ አምቦ መምጣቷን ትናገራለች። አለሚቱ ይባላለሁ። ከጅባት ወረዳ ነው የመጣሁት። በወረዳው ትምህርት ስንማር የነበርንበት ሁኔታ አስቸጋሪ ስለነበር በውጤታችንም ላይ ተጽዕኖ በመፍጠሩ ከሰላም ሁኔታ የተነሳ ወደዚህ ትምህርት ቤት መጥቻለሁ። ከዚህ ምዕራብ ሸዋ እልፈታ ወረዳ ተፈናቅሎ መምጣቱን የሚናገረው ሌላኛው የአስራ አንደኛ ክፍል ተማሪ ነው። የመጣውት ከእልፈታ ወረዳ ነው። የመጣውበት ምክንያት ደግሞ ከሰላም ችግር የተነሳ ነው። በአሁኑ ጊዜ በአገሪቱ በኦሮሚያ ክልልም የሰላም ጉዳይ አስቸጋሪ ሆነዋል። ትምህርታችንን በጥሩ ሁኔታ ስንከታተል አልነበረም። ወደዚህ ሲመጣም አስራ አንደኛ እና አስራ ሁለተኛ ክፍል በጥሩ ሁኔታ እማራለሁ ብዬ ተስፋ በማድረግ ነው። ተማሪዎቹ አሁንም ቢሆን የሰላም እጦቱ በየአካባቢያቸው አለመሻሻሉን ገልጸው ስለፈጠረባቸው ተጽዕኖም ገልጸዋል። ዲባን ያሳደርብን ተጽዕኖ ለምሳሌ በውጤት በኩል ስታይ ፊዚክስ ከዘጠና በላይ አመጣለሁ ብዬ በአቅድም፣ በሰላም እጦት ምክንያት ማጥናት አልቻልኩም። ሌላ ደግሞ ከዚህ ችግር የተነሳ መምህርም ጊዜ ሰጥቶ ስላላስተማርን ውጤታችን በጣም ዝቅተኛ ነበር። ቤተሰቦቻችን ስላሉበት የሰላም ሁኔታ እንሰጋለን። ምክንያቱም ስንቅ የሚሰፍሩልን እነሱ ናቸው። በሰላም ችግር መጓጓዣ ከሌለ ስንቅ ሊልኩልን አይችሉም። ደህንነታቸውም በጣም ያሳስበናል። ተማሪዋ ቤተሰቦቿ ስላሉበት ሁኔታ ስጋት እንዳላት ገልጻለች። በቀተኔ ቤተሰቦቼ ከነበሩበት ቦታ በጸጥታ ምክንያት ተፈናቅለው ወደ ሌላ ቦታ ሄደዋል። አሁንም ወደ አካባቢያቸው አልተመለሱም። እኔም በዚህ ምክንያት ነው ወደዚህ የመጣሁት። መፍትሄውም ውይይት ማድረግ ነው ይላሉ ተማሪዎቹ። ሽቃም ለመጅራች ወደ ከሞቱ ሁለት አካላት አሉ። እነሱም የመንግስትና ታጥቆ የሚንቀሳቀሱ ናቸው። እነዚህ አካላት ወደ ሰላም መጥተው ቢወያዩ ችግሩ ሊፈታ ይችላል ብዬ አስባለሁ። ስሬሴ ሁለቱም ተፋላሚ አካላት የሰላሙን ጉዳይ አስተካክለው ተወያይተው ሰላም ማስፈን አለባቸው ይላለው። ከዚህ ቀደም መሰናዶ ተብሎ ሲጠራ በነበረው አሁን ግን ወደ አምቦ ሁለተኛ ደረጃ ስያሜውን በቀየረው ትምህርት ቤት ርዕሰ መምህር የሆኑት ሰይፉ ጋዲሳ በዚህ 2015 ትምህርት ዘመን ተቀብለው እያስተማሯቸው ስለሚገኙት በሰላም እጦት ሳቢያ ተፈናቅለው ወደ ትምህርት ቤታቸው ስለመጡ ተማሪዎች እንዲህ ይገልጻሉ። ዘንድሮ አመት በእቅዳችን ወደ 2867 ተማሪ ተቀብለን እያስተማርን ነው ያለ ነው። ከዚህ ውስጥ ደግሞ በተለያየ ችግር ወደ እኛ ትምህርት ቤትና ወደ እኛ ከተማ የመጡ ተማሪዎች ብዙ ናቸው። ከዛ ውስጥ እንደ ትምህርት ቤታችን 231 ተማሪ ተቀብለን እንዲማሩ እድል ሰጠናቸዋል። እነሱም ትምህርታቸውን እየተማሩ ነው። እኚህን ልጆች መቀበላችን የትምህርት እድላቸው በከንቱ እንዳይቀር ነው። እዚህ ባይማሩ እዚህ ባያገኙ ተመልሶ ያሉበት አካባቢ መማር ስላልቻሉ ወደዚህ ስለመጡ እነሱን ደግሞ ተቀብለን እንዲማሩ አድርገናል። ተማሪዎቹን ለመደገፍ እያደረጉት ስላለው ጥረትም ሲገልጹ ቁሳቁስ የሚያስፈልጋቸውን የመጽሐፍ ፋሲሊቲ፣ ላቦራቶሪ ምናምን የሚያስፈልገውን ከያሉት ልጆች ጋር ተቻችለው ይማራሉ። መጽሐፍም ከእኛ ጋር የሌለ መጽሐፍ ከሌላ ከጎረቤት ትምህርት ቤት እየወሰደን እንዲማሩ እናደርጋለን። እኛ ጋ ያለው መጽሐፍ ደግሞ ለሌላ ለጎረቤት ትምህርት ቤት ሰተን እነዛም እንዲረዱበት እናደርጋለን። ያው ትምህርት ቅብብሎች እንደ ሩጫ ቅብብሎች ስለሆነ ተቀባብለን ነው ስራ የምንሰራ ስለሆነ ከተማችን ላይ በአግባቡ ትምህርት እየሰጠን ነው። አሁን እኛ ጋር ሶስት ሳምንታቸው ነው ትምህርት ከጀመሩ በአግባቡ እየተማሩ ነው ያሉት ከምዕራብ ሸዋ ዞንና ከኦሮሚያ ክልል ትምህርት ቢሮ ኃላፊዎች በዚህ ጉዳይ ዙሪያ ተጨማሪ መረጃ ለማግኘት ያደረግነው ጥረት ባይሳካም ከዚህ ቀደም የኦሮሚያ ትምህርት ቢሮ አማካሪ አቶ ኤፍሬም ተሰማ ከቪኦኤ ጋር በነበራቸው ቆይታ በጸጥታ ችግር ሳቢያ በመማር ማስተማሩ ላይ የመጣውን ተጽዕኖ በመቀልበስ ተማሪዎች ትምህርታቸውን እንዲከታተሉ ለማድረግ ጥረቶች እየተደረጉ መሆናቸውን ገልጸው ነበር። በኦሮሚያ ክልል የተለያዩ ዞኖች ውስጥ በተፈጠረው የጸጥታ ችግርና በድርቅ ምክንያት ባለፈው 2014 የትምህርት ዘመን ከ10 ሚሊዮን በላይ ተማሪዎች ውስጥ ወደ 6 በመቶ የሚጠጉቱ ከትምህርት ገበታቸው ውጭ መሆናቸውን የኦሮሚያ ትምህርት ቢሮ እንደገለጸ ይታወሳል። በኢትዮጵያ በጸጥታ ችግር በድርቅና በጎርፍ ምክንያት ወደ 3 ሚሊዮን ታዳጊዎች ከትምህርት ገበታ ውጭ መሆናቸውን በቅርቡ ይፋ የተደረገው የተባበሩት መንግሥታት ድርጅት መረጃ አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጭ ተመልካቾቻችን የማክሰኞ ምሽት ጥቅምት 8 2015 ዓ ም የጋቢና ቪዬ መስተናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሐሪክ ላይ ለጋቢና ቪዬ እያላችሁ አድርሱም። የደንገረመው መሰናዶን የመራው ኤልያስ አስማረ፣ በቅንብሩ ቆንጅት ታዬ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ዘጋቢዎች ጋር የስቱዲዮ ባለሙያዎች ጋር አብረናችሁ ቆይተናል። በነገው ምሽት እንገናኝ። ደህና እደሩ።